የኮሮና ቫይረስ ስርጭት አሁን ባለው መልኩ ከቀጠለ ኢትዮጵያ ውስጥ በአሁኑ ወቅት አስቸኳይ የምግብ እርዳታ ከሚያስፈልጋቸው 15 ሚሊዮን ሕዝቦች በተጨማሪ ሌላ 15 ሚሊዮን ሕዝብ ለምግብ እጥረት ሊጋለጥ ይችላል ሲል የግብርና ሚኒስቴር አስታወቀ። የዓለም የምግብና የእርሻ ድርጅት በበኩሉ በኢትዮጵያ ግብርና ላይ ተጽዕኖ እያሳደረ ካለው የአንበጣ መንጋና በተደጋጋሚ የሚከሰተው ድርቅ በተጨማሪ የኮሮና ቫይረስ መከሰት የግብርና ምርትን 30 በመቶ ሊቀንስ ይችላል ይሆናል ሲል ያስጠነቅቃል። በዚህ ጉዳይ ላይ ሰፋ ያለ ዘገባ ያጠናቀረችው ስመኝሽ የቆየ ዝርዝሩን ታስደምጠናለች። የኮሮና ቫይረስ ወረርሽኝ በአጭር ጊዜ ውስጥ የማይፈታ ከሆነና እየተባባሰ የሚሄድ ከሆነ ኢትዮጵያ ውስጥ ተጨማሪ አስራ አምስት ሚሊየን ህዝብ የምግብ ዋስትና ችግር ላይ ሊወድቅ ይችላል ሲሉ በግብርና ሚኒስቴር እርሻ ልማት ዘርፍ ሚኒስቴር ዴኤታ አቶ ሳኒ ረዲ ለቪኦኤ ገለጹ። በአየር ንብረት መዛባት የዘመናዊ አስተራረስ ዘዴዎች አለመኖር ግብርናው በመስኖ ላይ የተመሰረተ ባለመሆኑና በአንበጣ መንጋ ወረርሽኞች ምክንያት በአሁኑ ሰዓት ኢትዮጵያ ውስጥ አስራ አምስት ሚሊየን ለምግብ እጥረት የተጋለጡ ሰዎች እንዳሉ የገለጹት አቶ ሳኒ በኮሮና ቫይረስ መስፋፋት ምክንያት ተጨማሪ አደጋ ላይ የሚወድቁትን ሕዝቦች ጨምሮ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ አድጎ ወደ ሰላሳ ሚሊየን ከፍ ይላል የሚል ስጋት እንዳለ ጠቁመዋል መዋል በጭል ችግ የሚፈታ ከሆነ ተባባፊ ደግሞ የሚሄድ ከሆነ ተባዘነ ጊዜ የሚወስድ ከሆነ አስራ አምስት ሚሊዮን የምግብ ያስተና ያለባቸው የሰክፎች አለውም። ተጨማሪ አስራ አምስት ሚሊዮን የምግብ ያስተና ያለው ህብረተሰብ ሊፈቀር ይችላል ብለን ከሚመለከታቸው አካላት ጋር ተጠናክረን ይሰራን ያምነው በተለይም የአደጋ ስጋት ስራ አመራር ኮሚሽን አቶ ሳኒ አያይዘው የኮሮና ቫይረስ ከውጭ የሚገቡ የግብርና ምርት አቅርቦትና ስርጭት ላይም ተጽዕኖ ማሳደሩን ገልጸዋል። ኢትዮጵያ ለዚህ ዓመት የሚያስፈልጋትን አስራ አራት ሚሊየን ኩንታል ማዳበሪያ መስከረም ላይ ግዢ ፈጽማ አስራ ሁለት ነጥብ አምስት ሚሊየኑ ወደብ ላይ መድረሱንና ዘጠኝ ነጥብ ሶስት ሚሊየኑ ደግሞ ሀገር ውስጥ መግባቱን የሚናገሩት ሚኒስቴር ደኤታው በወረር ሽኙ ምክንያት እንቅስቃሴዎች በመገደባቸው ምክንያት ወደብ ላይ የቀሩትንም ሆነ ሀገር ውስጥ የገቡትን ለማጓጓዝ የተፈጠረውን የመስተጓጉል ችግር ለመፍታት ከትራንስፖርት ሚኒስቴርና ከደረግ ጭነት ማህበራት ጋር በመሆን እየሰራን ነው ብለዋል። ማዳበሪያ ላይ ችግሩ እየፈታን ነው። ችግር ያልተፈጠረም ሳይሆን ችግሩ እየፈታን ነው። ዞሮ ማዳበሪያ ማግኘት የሚገባ ሁኔታ ማዳበሪያ ሲያገኝ የሚቀርበት ሁኔታ እንዳይኖር ይተናሉ። የማግኘት የባለ ሀገር ፋሲል እንዳይቀር የሚያስችል ስራ እየሰራ ነው። ይህንም መስራት ከቻልን ስፒድ ዜሮ እናደርጋለን ሳይሆን ተጽዕኖውን እንቀንሳለን ትርጉም ያለውን ባለሆነ እናደርጋለን የሚል ግብ አስቀምጠን ይሰራል ነው። አሁን ያለው የኮቪድ ናይንቲን ስርጭቱ ምን ይሆን? በሌላ በኩል የኮሮና ቫይረስ ወረርሽኝ በኢትዮጵያ የግብርና ምርት አቅርቦትና ፍላጎት ላይ እየደረሰ ያለው ተጽዕኖ መታየት ጀምሯል ሲል በኢትዮጵያ የሚገኘው የዓለም የምግብና እርሻ ድርጅት ይገልጻል። የምግብና እርሻ ድርጅቱ የኢትዮጵያ ተወካይ ፋቱማ ሰይድ እንደገለጹልን ካለፈው ዓመት ሰኔ ወር ጀምሮ የሰብል ውጤቶችን እያጠቃ ከሚገኘው የአንበጣ መንጋና በተደጋጋሚ ኢትዮጵያ ውስጥ ከሚከሰተው ድርቅ ያላገገመው የግብርና ምርት በኮሮና ቫይረስ ምክንያት ዘንድሮ በሰላሳ በመቶ ሊቀንስ እንደሚችል ያብራራሉ። የተባበሩት መንግስታት ድርጅት በጋራ ባደረግነው ጥናት የኮሮና ቫይረስ በሚያደርሰው ተጽዕኖ በተለይ አርሶ አደሩ የጥሬ ገንዘብ ወደሚያስገኙ ምርቶች ፊቱን ካዞረ የዘንድሮ የግብርና ምርት ሰላሳ በመቶ ይቀንሳል ብለን ገምተናል። ኢትዮጵያ ሀገር ውስጥ ባለው የግብርና ምርት ግብአቶች ዝውውር ላይ ማዕቀብ ባትጥልም ዋናው ችግር ያለው ከውጭ የሚገቡ እንደ ማዳበሪያ የህል ተባይ ማጥፊያ ኬሚካሎች ላይ የማጓጓዝ ችግር መፈጠሩ ነው። ይህ ደግሞ በምርት ሂደት ላይ እና በቀጣይም ህጻናት እና በቀላሉ ለችግር ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ለሚፈጠረው የምግብ እጥረት ትልቅ አስተዋጽኦ ይኖረዋል። ኢትዮጵያ በምግብ አቅርቦት ራሷን የቻለች ሀገር ባለመሆኗ በየአመቱ 20 ሚሊየን ኩንታል የሚሆን ስንዴ፣ ጥራጥሬና ዘይት ጨምሮ የተለያዩ የምግብ አይነቶችን ከውጭ ታስገባለች። እነዚህን የግብርና ግብዓቶች ለማጓጓዝ ካጋጠመው መስተጓጎል ባለፈ ኮሮና ቫይረስ እስካሁን በግብርናው ላይ የከፋ ተጽዕኖ አላደረሰም የሚሉት አቶ ሳኒ ኢትዮጵያ ዘንድሮ ከውጭ ማስገባት የነበረባትና ያላስገባችው ምግብ የለም ይላሉ። በዚህ ጉዳይ ያነጋገርናቸው በኦሮሚያ ክልል ምስራቅ ዞን አድአ ወረዳ አርሶ አደር የሆኑት ገብሬ ዳዲ ዋቆየ ወቅቱ የመኸር እርሻ የሚጀመርበት ጊዜ እንደመሆኑ ማረስ መጀመራቸው ንና እስካሁን ባለው ሁኔታ የእርሻ ስራቸው አለማስተጓጎሉን ገልጸው ገበሬው በኮሮና ቫይረስ የሚያደርገው ጥንቃቄ አለመኖሩ ግን እንደሚያሰጋቸው ይናገራሉ። በገበሬ ደረጃ አለ። ኤክስቴንሽኖች አሉ። ተምራሉ በተለያየ ሞባይል ሳይቀር ይኸው እንዲሁ እርቀታችን ይጠብቁ እንዲታጠቡ እንዲህ ምን የሚል ቀጥታ ከማን ከሞባይል ይገኛል። ከተለያየ ቦታ ሕክምና ስንሄድ ይገኛል። የሆነ ቦታ ስንሆ ይሄድንበት ቦታ ላይ መግለጫ ይሰጣል። ግን እንደ አጠቃላይ ስናይ የተባለውን ያህል ግን ሰው እያደረገ አይደለም። ከዚህ የተነሳ በእርግጥ ድርቢያውን ነፃ ይለን ለማለት አልተመረመርንም። ተመርምረን ነፃ ይወጣን ነገር የለም። አሁን ባለንበት ግን እንደ እኛ አካባቢ ያው ምንም የተፈጠረ ነገር የለም ያው የኖር ነው ያለው። ላለፉት አስራ ሁለት አመታት ዘር የማባዛትና በአማራ ክልል ለሚገኙ ሀያ ስምንት ሺህ ገበሬዎች የማከፋፈል ስራ የሚሰራው የባህር ዳር እርሻ አገልግሎት ባለቤት ይማም ተሰማ በበኩላቸው ኮሮና ወደ ሀገር ውስጥ የገባው የዘር ማባዛት ስራ አልቆ በሚሰራጭበት ወቅት በመሆኑ ግብርናው ላይ እስካሁን የጎላ ተጽዕኖ ባያደርስም ገበሬው ለበሽታው የሚያደርገው ጥንቃቄ ግን ብዙም አይደለም ይላሉ። በአርሶ አደሩ በኩል እውነቱን ለመናገር ብዙ ነገር አለ ማለት አንችልም። ያው እግዚአብሔር ይጠብቀን እንጂ እኛ እንዴት እንችለዋለን የሚል ሁኔታ ነው ያለው እንጂ ይህንን ያህል እውቅና አለው ያውቃል። ግን ነገሮችን ከአቅም በላይ እንደሆነ አድርጎ ስለሚመለከት ጥንቃቄው ያን ያህል ነው ለማለት በእውነት አስደፍረኝም። ምክንያቱም አሁን ያየ ነው በተግባር በሞተር ብስክሌት ራቅ ካለ ቦታ ሲመጡ ሶስቱ ሶስቱ በአንድ ሞተር ላይ የመምጣት ሁኔታ ይተናል። ኛ ሰሞኑን አሁን የኮሮና ቫይረስ ከብዙ አቅጣጫ ፈተና የማያጣው የኢትዮጵያ ምግብ ምርትና አቅርቦት ላይ የደቀነውን ስጋት ለመታደግ አርሶ አደሩን በቫይረሱ ዙሪያ ግንዛቤ ከማስጨበጥ አንስቶ ቫይረሱ የከፋ ደረጃ ላይ ደርሶ ምግብ ከውጭ ማስገባት የማይቻልበት ሁኔታ ቢፈጠር እንኳን በሀገር ውስጥ ምርት የምግብ አቅርቦት ማረጋገጥ የሚቻልባቸው መንገዶች እየተጠኑ መሆኑን አቶ ሳኒ ረዲ ገልጸዋል። የዓለም ምግብ ድርጅት በኮቪድ ወረርሽኝ ምክንያት በዓለም ላይ በረሃብ የሚጠቁ ሰዎችን ቁጥር ወደ 265 ሚሊዮን ሊደርስ እንደሚችልና በታዳጊ ሀገራት ጉዳቱ የበለጠ ሊሆን እንደሚችል ማስጠንቀቁ ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።